በኦሮሚያ ክልል ምስራቅ ሐረርጌ ዞን የሚገኙ የባቢሌና ጉርሱም ወረዳዎች ሰሞኑን መረጋጋት ርቋቸዋል። ተመሳሳይ ስም ካላቸው የሶማሌ ክልል ተጎራባች ወረዳዎች ጋር ፍጥጫ ውስጥ ሰንብተዋል። መነሾው ደግሞ አወዛጋቢውን የሁለቱን ክልል ድንበር ለመከለል እየተደረገ ያለ ጥረት ነው። ባለፈው ሐሙስ በባቢሌ የጀመረው ተቃውሞና ግጭት ወደ ጉርሱም ተሻግሯል። ግጭቱ በሳምንቱ የመጨረሻ ቀናት ጋብ ቢልም በአካባቢው ከፍተኛ ውጥረት መስፈኑን ነዋሪዎች ይናገራሉ። ስማቸው እንዳይጠቀስ የጠየቁ የባቢሌ ከተማ ነዋሪ በወረዳው ገጠር ቀበሌዎች የተነሳው ግጭት እንዴት እንደነበር ያስረዳሉ። ቀበሌዎቹ በ1996 ዓ ም በኦሮሚያ እና ሶማሊያ ወዛጋቢ ቦታዎች በተካሄደው ሕዝበ ውሳኔ የተካተቱ ነበሩ ይላሉ። ያው ሰላም አልነበረም፣ የተመለከተ ማለት ነው ሶማሌና ኦሮሞ መካከል ሐሙስ እለት ማለት ነው ሐሙስ እለት ቀን ኮሚቴ አለ ታውቃለህ። የሶማሌና የኦሮሞ ኮሚቴ፣ እነዚህ ኮሚቴዎች ያው ሪፈረንደም ጊዜ ያሉት ሸማግሌዎች ናቸው። እነዚህ ሸማግሌዎች ቦታውን እነሱ ነው ስለሚያውቁት እነሱ ነው የሚወስኑት ምናምን ተብሎ ሸማግሌዎች ተሰበሰበ። ከቀበሌዎች እስከ ሰላሳ ሸማግሌዎች ምናምን ከእነሱ ጋር እየተቀምጦ እየተወያዩበት ነበረ ታውቃለህ ባጠቃላይ ያ ቦታ ሄዱና እያዩበት ነበረ። ቦታው ያ ሪፈረንደም ጊዜ የተወሰነው ማለት ነው። ትንሽ ራቅ ይላል። ኦዳ ዳከታ ይባላል። ያ ያ ህዝቡ ማለት ነው ኦሮሚያ መሬት ላይ ተቀምጦ የኛ ነው መሬቱ ብሎ የኦሮሞ ሕዝብ እዛ መሄድ እና የኦሮሞ መኪናዎች ምናምን እስከ አራት መኪናዎች ምናምን በድንጋይ ወጥተው ሰባበሩት። ከዛ በኋላ እሱም በቃ እንደ ሲያባረሩት ወጡ ወደ ከተማ ተመለሱት። በወቅቱ በነበረው ግጭት የተፈነከቱ ሰዎች እንደነበሩ ገልጸው ከዚያ የከፋ ጉዳት አለመድረሱን ግን ተናግረዋል። ነዋሪው በጠቀሱት ዕለት በአዲስ አበባ ያለው የአሜሪካ ኤምባሲ በባቢሌና ሐረር መካከል ባሉ አካባቢዎች የተኩስ ልውውጥ የታከለበት ከፍተኛ ግጭት እንዳለ ለዜጎቹ በላከው መልእክት አስጠንቅቆ ነበር። ከሐረር ጅጅጋ የሚወስደው አውራ ጎዳና መዘጋቱንም አሳውቋል። በወቅቱ የኢትዮጵያ መንግሥት ባለሥልጣናት ጉዳዩን አስተባብለዋል። ኤምባሲው በንጋታው ባወጣው ተመሳሳይ መልእክት አውራ ጎዳናው ክፍት መሆኑን፣ ነገር ግን ዜጎቹ በየአካባቢያቸው የሚሆነውን በንቃት እንዲከታተሉ አሳስበዋል። ኤምባሲው ተጨማሪ መልእክቱን በላከበት ባለፈው አርብ ዕለት በባቢሊ አቅራቢያ የሚገኙ የጉርሱም ነዋሪዎች ለተቃውሞ አደባባይ ወጥተው እንደነበር ነዋሪዎች ለዶይቸ ቬለ ተናግረዋል። ከአርብ ጀምሮ እስከ ዛሬ የቀጠለው ተቃውሞ ዋና ምክንያት የኦሮሚያና ሶማሌ ክልሎች የተፈራረሙት ስምምነት እንደሆነ ስማቸው እንዳይገለጽ የጠየቁ የከተማው ነዋሪ ያስረዳሉ። በኦሮሚያና በሶማሌ ክልል መካከል በነበረው የአግሪመንት ላይ በተፈራረሙ መልኩ ነው እንግዲህ ይሄ የቆሬ ቀበሌና አምስት ንዑስ ቀበሌዎች በዛ ቆሬ ስር የሚካተቱ ያው ቦራሌ ማለት ነው አንድ ላይ ለሶማሌ ክልል አስተዳደራዊ አመቺ በሚሆን መልኩ እንዲሰጥ ተብሎ የተፈረመ አግሪመንት ነው እና ያ ነገር እንግዲህ ሲሰጥ ከዛ ተነስቶ የጉርሱም ህዝብም የራሱን ህክም አሰምቷል። ተቃውሞ ተቃውሞችንን ካሰማን በኋላ እንግዲህ ሽማግሌዎችን ሰብስበን ዛሬ ወደ አዲስ አበባ ልከናል። ለማመገስ ፈጋ እንዲገናኙ ይህንን የህዝብ ተቃውሞ ያው በዛ ሰምተው እንደሚቀየር ተስፋ እናደርጋለን። የሱማሌና ኦሮሚያ ክልሎች ያደረጉትን ስምምነት ቅጂ ተመልክቻለሁ የሚሉት ኛው ነዋሪ ለሱማሌ ይሰጡ የተባሉት አምስት ቀበሌዎች ተብሎ በደፈናው ይጠቀስ እንጂ ዝርዝራቸው አለመስፈሩን ያስረዳሉ። እርሳቸውን ጨምሮ በአካባቢው ነዋሪዎች ዘንድ ያለው ጥርጣሬ አሁን በኦሮሚያ ስር ያሉት ኩልምዬ፣ ኖልዬ፣ ወረ ጉዩ፣ ወረ አሊና በከካ የተባሉ ቀበሌዎች ለሱማሌ ተሰጥተዋል የሚል ነው በ1996ቱ ህዝበ ውሳኔ ወደ ኦሮሚያ እንደተጠቃለሉ የሚነገርላቸው እነዚህ አወዛጋቢ ቦታዎች በሶማሌ ክልል ስር እንዲሆኑ ለመወሰኑ አንዱ ማሳያ የክልሉ ልዩ ኃይል ሰሞኑን አካባቢውን መቆጣጠሩ ነው ይላሉ። ስሜ አይገለጽ ያሉ ሌላ የጉርሱም ነዋሪ በአካባቢው ያለውን ሁኔታ እንዲህ ያስረዳሉ። ህዝቡ እንዲህ ያለ እኛ ክልል አረት የሆነው አሁን ወደ ክልል አምስት በግድ መመለስ እኛ አንፈልም። እኛ ኦሮሞ ነው ተብሎ ህዝቡ አልፈልግም አለ። ክልል አምስቱ ደግሞ ልዩ ኃይል አምጥቶ ቆይ ከተማና አካባቢ እዛ ላይ አስቀምጡ። አሁን እዛ አምስቱ ቀበሌ ውስጥ ችግር አለ። የአምስቱ ቀበሌዎች ነዋሪዎች የሶማሌኛ ቋንቋ ተናጋሪ ቢሆኑም ወረ ጉሜ በሚባለው ጎሳ ስር ያሉ የኦሮሞ ህዝብ አካል እንደሆኑ የጉርሱም ነዋሪዎች ይናገራሉ። ጥያቄያቸውም አንዱን ህዝብ አትከፋፍሉት የሚል እንደሆነ ይገልጻሉ። በጉዳዩ ላይ የኦሮሚያ ክልል ኃላፊዎችን አስተያየት ለማካተት ተደጋጋሚ ሙከራ ብናደርግም ሊሳካልን አልቻለም። በሶማሌ ክልል በኩል ግን ችግሩ ከተፈጠረባቸው ቦታዎች አንዱ ነው የተባለውን የባቢሌ ወረዳ አስተዳዳሪ አቶ መሐመድ ጊሌን አግኝተን ስለ ጉዳዩ ጠይቀናቸው ነበር። ባቢሌ ሰላም ነው የሚል አጭር ምላሽ ሰጥተውናል።